You're with SBS Radio. Find more great stories in your language at sbs.com.au. Ka SBS <laughs> Radio download na madrogon na masigmo talin bulu programon date madin mo tanda micho maradat sbs.com.au/samharikogovnew. Yeh zariwa yek alam na list ng dahin wajaro dagmayt mogas na ለመጀመሪያ ጊዜ የተገናኘነው ነው ሐዋሳ ከተማ ነው። የኢህአዴግ አስራ አንደኛው ድርጅታዊ ጉባኤ በተጠናቀቀና እሳቸውም የሥራ አስፈጻሚ ኮሚቴ አባል ሆነው በተመረጡ ማግስት፣ ቃለ ምልልሳችን የተካሄደው ገና ከአንድ ሳምንት በፊት በእድሳት ላይ በነበረው የአዲስ አበባ ማዘጋጃ ቤት ቢሮአቸው ነው። ያኔ የመዲናይቱ ምክትል ከንቲባ ነበሩ። ይትባህሉ በፖለቲካ ዓለም ውስጥ አንድ ሳምንት ረጅም ጊዜ ነው እንዲል ሰሞኑን በትራንስፖርት ሚኒስትርነት የጠቅላይ ሚኒስትር አብይ አህመድ አስተዳደር የካቢኔ አባል ለመሆን በቅተዋል። የሚኒስትርነቱ ጉዳይም በቃለ መልሳችን ውስጥ አንዱ የመናገሪያ ነጥባችን ነበር። ክብርት ሚኒስትሯ ማገልገል ክቡር ነው። በተለይም ታላቁን ኢትዮጵያ ሕዝብ ማገልገል መታደል ነው ብለው ነግረውን ነበርና፣ በዚህ አጋጣሚ ክብርት ሚኒስትሯን እንኳን ለኢትዮጵያ ሕዝብ ታላቅ አገልጋይነት በቁ ለማለት እንወዳለን። የአዲስ አበባን ቃለ ምልሳችን የጀመርነው ከዩኒቨርስቲ መምህርነት ወደ ፖለቲካው ዓለም ለመዝለቅ እንደምን ፈቃዶ ሆነ ምን ግድ አሎት በሚል ነው። ምላሻቸው ይህ ነው ወደ ፖለቲካው ዓለም በዚህ ፍጥነት እቀላቀላለሁ ብዬ አስቤ አላቅም። በእርግጥ ከልጅነት ጀምሮ የልጅነት ህልም አለኝ ትምህርት ቤት ውስጥ መሆኜ ሀይ ስኩልም የትምህርት ቤታችንን የስቱደንት ካውንስል አቋቁሜ የመጀመሪያ ፕሬዚዳንት መሆን ችዬ ነበር። ትምህርት ቤታችን ደግሞ የሴቶች ትምህርት ቤት ነው የነበረው። የትኛው ትምህርት ቤት ማለት ነው? አሜሪካ ሚሽን ገርልስ ስኩል ይባላል ወይም የህይወት ብርሃን ትምህርት ቤት ይባላል። የሴቶች ትምህርት ቤት ስለነበር ብዙዎቻችን አብረን ነው በጣም ክሎዝ ሆነን ነው የምናድገው። እና ዘጠነኛ ክፍል ሆኜ ነው አድሚኒስትሬተር መሆን ህልም እንዳለኝ፣ መሪ መሆን ህልም እንዳለኝ አነሳላቸው የነበረው። እንደሚሆን አውቃለሁ ጊዜውን እና ወቅቱን ግን ብዙ እርግጠኛ አልነበርኩ እንደውም ተማሪዎች ሆነን እኛ ሀይ ስኩል እያለን ነው እዚህ ፒያሳ ሲቲ ሴንተር ይገነባል የሚል በጣም ትልቅ ኢሹ ነበር ለከተማችን፣ እና እንደውም ምን እላቸው ነበር ሲቲ ሴንተር ይገነባል እዛ ላይ ነው መሪም ሆነው ወይም እዛ ነበር ኃላፊነት ወስጄ ማስተዳደረው እላቸው ነበር። እዛ አውስትራሊያም ያሉ ጓደኞች አሉኝ። ብዙዎቹ አሜሪካን አሉ፣ የተለያየ ዓለም ክፍል ላይ አሉ። አብረኝ የተማሩና ሲመጡ ያው ሲቲ ሴንተሩ ባይሰራ አጠገብ ያለው ማዘጋጃ ቤት መሆን ችለሻል ብለው ያነሳሉ። ይሄ የልጅነትን ቢኖርም አዲስ አበባ ዩኒቨርሲቲ እያስተማርኩ ያለው ጥያቄ ቀረበ፣ ወደ አመራርነት እንድመጣ ከባለቤቴና ከአባቴ ጋር መምከር ነበረብኝ። ተመካከርን። ማለት ያው ውጭ የሆነን ኮምፕሌን ከማድረግ እድሉ ሲገኝ መደረግ መቻል አለበት የምንለውን ነገር ማድረግ ተገቢ ይሆናል የሚል የጋራ መግባባት ላይ ደርሰን ተማምነን በፈቃደኝነት መጥቼ ተቀላቅያለሁ ማለት ነው። እንግዲህ ከዛ በኋላ ከአስር አመት እያለፈኝ ይመስለኛል እዚህ ከተማ አስተዳደር ላይ በተለያዩ የኃላፊነት እርከኖች ላይ ሰራ ቆይቻለሁ። ያው በታሪክ አጋጣሚ ደግሞ የመጀመሪያዋ ሴት ምክትል ከንቲባ መሆን ች ያለው በዚህም በጣም ደስተኛ ነኝ። በዚህም ብቻ በቁም በእርግጥ ከዚህ ባሻገር ግን እንደተናገሩት ከተነሱበት ከትምህርት ቤት የተማሪዎች ፕሬዚደንትነት እስከ አዲስ አበባ መስተዳደር ምክትል ከንቲባ ደርሰዋል። አልጋ ባልጋ አይሆንም፣ ሁሉም በጽጌረዳ ፍራሽ ላይ መራመድ የለም እና እዚህ እንዴት ደረሱ? የፖለቲካ ህይወት ብዙ ጊዜ ኦስትሬሊያ ብለድ ስፖርት ይባላል። ብዙ ሽኩቻ ያለበት፣ ብዙ መጠላለፍ ያለበትና በዛ ውስጥ በተለይ ከጾታ አኳያ አልፎ ለመውጣት የተወሰኑ እርከኖችን ለመራመድ የሚያስተምር ችግር ነው። እና ከጾታ አኳያ ምን ያህል ታግለዋል? ተጨማሪ የሆነ ጫናዎችና እክሎች ነበር ወይ? እንግዲህ ሴት ሲኮን ያው ሚስትነን ሴቶች እናቶች ነን፣ በቢሮችን ደግሞ የቢሮ ያለ ኃላፊነት አለ። ትልቁ ቁም ነገር ብዬ የማምነው እነዚህን ኃላፊነቶች ሚዛናዊ በሆነ መንገድ ማስተናገድ መቻል ነው። ለዚህ ደግሞ በተለይ የቅርብ የትዳር አጋር ትልቅ የሆነ የራሱ አስተዋጽኦ ያደርጋል ብዬ አምናለሁ። ለእኔ እዚህ መድረስ ትልቅ ጉልበት እና አቅም የሆነኝ ባለቤቴ ነው። ልጆቻችንን በመንከባከብ ኢብን አንዴ ማስቸዋለው ወደዚህ ወደ አመራርነት እንደመጣሁ የመጀመሪያ ልጄን ወልጄ በሀያ ቀን ስልጠና መግባት ነበረብኝ ለአንድ ወር እና ያንን ልጄን ተረክቦ ከአዲስ አበባ ወጣ ያለ ነው መመላለስ አይቻልም። ልጄን ተረክቦ አሳድጎ እኔ የጠበቀኝ እና እኔ ውስጥ ያለውን ዝግጁነት እኔ ውስጥ ያለውን ቪዥን ራዕይ ስለተጋራ ለዛም የሆነ አስተዋጽኦ አድርጓል። እስካሁንም የልጆቻችንን ቤት ውስጥ ያሉ ነገሮችን እያገዘኝ ሙሉ ልቤ ስራ ላይ መሆን እንዲችል እሱም እየተረዳኝ፣ እኔም ባለኝ ጊዜ ለቤተሰቤ እየሰጠው እየተደጋገፍን እያገዘኝ እዚህ ደረጃ ደርሻለሁ ብዬ አምናለሁ። በዚህ አጋጣሚ ባለቤቴ ማመስገን እፈልጋለሁ። ከዛ ባሻገር ግን ስራ ውስጥ ሲገባ ደግሞ ብዙ አይነት አመለካከቶች፣ ብዙ አይነት ሀሳሰቦች አሉ። እንግዲህ መሪነት የሚሰጥ ነው ብዬ እኔ አላምንም፣ የሚወሰድ ነው። በችሮታ የሚሰጥ አይደለም። ምን መስራት እንደሚቻል ማሳየት ይገባል። ትልቁ ቁም ነገር ምን መስራት እንደሚቻል እየታየም ለማየት ፈቃደኛ ያለመሆን ጉዳዮቹ ቀላል አይደሉም። ሶ ብዙ አፔን ዳውንስ ያጋጥማሉ። ብዙ ውጣ ውረዶቹ ቀላል አይደሉ። ሁሉም በአንድ አይነት አሳሰብ ውጤትን ማን ምን መስራት ይችላል የሚለው ላይ በአንድ አመለካከት መምጣት ላይ ገና ብዙ ይቀረናል። በዚህ ሂደት ውስጥ የምንከፍላቸው ዋጋዎች አሉ። መውጣት መውረዶች አሉ። ስለዚህ ያንን ማለፍ ያለው በነዚያ ሂደቶች ውስጥ ግን ይበልጥ ውስጥን እያጠነከረ ተሞክሮዎቹ ትምህርት እየሰጡ የትኛውን ችግር በምን መንገድ ነው መታለፍ ያለበት የሚለውን ጉልበት እየጨመረ ነው የሚሄደውና ቀላል አልነበረም። ማህበረሰባችን ውስጥ ያለ አመለካከት አለ፣ ለሴት የሚሰጥ አመለካከት አለ። እኔ እድለኛ ነኝ ብዬ ማም ነው፣ ቀደም ብዬ እንዳነሳሁት የሴት ትምህርት ቤት ነው የተማርኩት። እንደምችል እየተነገረኝ ነው ያደጉት? አሁን ላይ መጥቶ አትቺም ቢለኝ ለእኔ በጣም ዘግይተዋል። ያንን ጊዜ አልፌ ያለሁ። መምህራኖቼ እንግዲህ ከአጸደ ህጻናት ከኪንደርጋርተን እስከ አስራ ሁለተኛ ክፍል እዚያው አንድ ትምህርት ቤት ነው የተማር ነው እንደምንችል እየተነገረን በጣም እያበረታቱን ወደፊት መውጣት እንደምንችል እንትን እያሉ እያሳደጉንና ለእነሱ ምስጋና ማቅረብ ፈልጋለሁ። የዛሬን ስብእና ይን ከመስራት አንጻር ትልቅ ድርሻ ነበራቸው ብዬ ስለማመን ማህበረሰባችን ጋር ከሁላችንም ከተለያየ ዓለም ላይ ያሉ ጓደኞች አሉ። ሀይ ስኩል ጨርሰን ወደ ዩኒቨርሲቲ ስንሄድ ነው ምናየው ትክክለኛ ዓለም ገጽታውን፣ ስለ ሴቶች ያለውን አመለካከት እዛ ጋር ነው ምናየው። ግን ማለፍ እንደምንችል ደግሞ ቀድመውም ይህንን አውቀው ሲሰሩብን ስለመጡ ለማለፍ እድል ይሰጠናል። የኔ ደግሞ እንትን የሚያደርገው ቤት ውስጥም ሴቶች ልጆች ነን ያለ ነው እና ቀላል አይደለም። ችግር አለ፣ ሪል ችግር አለ። ግን ማለፍ ይቻላል ብዬ አምናለሁ። አሁን ኢትዮጵያ ውስጥ ባለ ሁኔታ በእርግጥ አበረታች ሁኔታዎች አሉ። ፓርላማው ራሱ 38 ፐርሰንት ያህል ሴቶች አሉበት። ከዛም ባሻገር በአንጻሩ ደግሞ በእርግጥ በድርጅታዊ መዋቅር የመጣ ነው። ምናልባት ቅድም እንዳሉት ተወስዶም ሳይሆን ተሰጥቶም ሊሆን ይችላል አመጣጡ የተለያዩ መንገዶች ስላሉ በሀገራችን ውስጥ ፖለቲካና ኮረንቲን በሮቆ የሚባል ነገር አለ። ሴቶች ቀርቶ ለወንዶችም እንደዛ ይባላል። ና በተለይ ሴቶች ወደፊት የዘመናዊቱ ኢትዮጵያ መሪዎች ሆነው እንዲወጡ ለማድረግ በፖለቲካው ዓለም ውስጥ ሙሉ ተሳትፎ እንዲያደርጉ በደጋፊነት ወይም በተመልካችነት እንዳርቆመ ተመልካች እንዳይሆኑ ለማድረግ ምን መደረግ አለበት ሙሉ ተሳታፊ እንዲሆኑ ና አልፎ ተርፎም በአመራር ደረጃ ላይ እንዲቀመጡ ለማድረግ የእርስዎ ከተሞክሮ አንጻር ምክሮ ወይም መልእክቶ ምን ይሆናል? ልክ ነው። በፓርላማ ውስጥ ከፓርላማን በታች ባሉ በክልል ምክር ቤቶች፣ በከተማችን ምክር ቤትም፣ በክፍለ ከተማን በወረዳ ባሉ ምክር ቤቶቻችንም የሴቶች ተሳትፎ ከጊዜ ወደ ጊዜ በጣም እየጨመረ ነው እየመጣ ያለው። ይሄ ከነበርንበት ሂደት ጋር ሲነጻጸር እጅግ በጣም ይበል የሚያሰኝ ለውጥ ነው። ለዚህ ዋጋ መስጠት ተገቢ ነው ብዬ አምናለሁ። ይህንን ማምጣት መቻል በራሱ ቀላል ስላልሆነ፣ ከምክር ቤት ባሻገር የሴቶች ተሳትፎ በአስፈጻሚው አካልም ይበልጥ ደግሞ መጠናከር መቻል አለብን። አሁንም ጉለት ያሉብን አስፈጻሚው አካባቢ ያሉ ውስንነቶች ናቸው። አስፈጻሚው ጋር ያሉ ውስንነቶች ቢሆኑም እንዴት ነው መታረም ያለባቸው የሚለውን አሁን ላይ ለውጦች አሉ፣ ተስፋ አለ። ከአጠቃላይ ከሀገራችን አንዱ የመንግስት ክንፍ ከሆነው ከህግ አውጪው ከፓርላመንታችን ከምክር ቤታችን ከህዝብ ተወካዮች ምክር ቤት ጀምሮ የፌዴሬሽን ምክር ቤት እና በዛ ልክ የክልል ምክትል ርዕሰ መስተዳደሮች እኔን ጨምሮ የክልል ምክትል ከንቲባዎች፣ የሌሎች ከተሞችም ላይ ከንቲባዎች የሆኑ ሴቶች አሉ። መጠናከር አለበት፣ መብዛት መቻል ይኖርበታል። ለዚህም ደግሞ እኛም የድርሻችንን ማበርከት ያስፈልጋል። እንደ መንግስትም የተጀመረው መልካም ጅምር ይበልጥ ተጠናክሮ መቀጠል መቻል አለበት። ይሄ ስርዓት ይሄ ለውጥ ያለ ሴቶች ሙሉ ተሳትፎ በሁሉም ሌቨል ሊሳካ አይችልም ብሎ አምኖ እንቅስቃሴ መደረግ መጀመሩ ለእኛም እድል ሰጥቷል። መውጣት እንድንችል መውጣት እንድንችል ልሰቷል ሲባል እንግዲህ ችሮታ እንዳልሆነ ቀደም ብዬ አንስቻለሁ። ስለዚህ ከእኛም የሚጠበቅብንን የማድረግ አሁን የተጀመሩ መልካም ነገሮችም ደግሞ ተጠናክረው እንዲቀጥሉ እኛም ሴት ሆነን ኃላፊነት ላይ የምንወጣ አካላት ሴቶች እንዲበዙ መታየት እንዲችሉ ከኛ የሚጠበቀውን ትግል ማድረግ ይጠበቅብናል ብዬ አምናለሁ። በከተማችን አዲስ አበባም የካቢኔ አባላት ቁጥር ከዚህኛው አዲሱ አመራር ከመምጣቱ በፊት ሁለት ነበርን። የካቢኔ አባላት ያው አንዱ ሴቶች ጉዳይ ነው። እስካሁን ባለው አመለካከት ለሴት ብቻ ለሴት ብቻ እሱም ትክክል ነው ብዬ አልወስድም ለሴት ብቻ ስለሚሰጥ ከዛ ውጪ አንድነ የነበርኩ የነበርኩት አሁን ላይ አዲስ አበባ ካቢኔ ላይ ወደ ስድስት አካባቢ እንሆናለን። ክፍለ ከተማ ላይ ዋና ስራ አስፈጻሚ አልነበረንም፣ ወንዶች ብቻ ነበሩ የክፍለ ከተማ ዋና ስራ አስፈጻሚዎች። አሁን ሶስቱ ሰላሳ ፐርሰንት የሚሆነው ከአስሩ ሴት ዋና ስራ አስፈጻሚዎች አሉ። በክፍለ ከተማ ካቢኔ ደረጃም እንደዚሁ ምንም ካልነበረበት አሁን በተሻለ ቁጥሩን ከፍ ለማድረግ ጥረት ተደርጓል። ወረዳ ላይም በተመሳሳይ ሶ በሁሉም እርከን በዛ ልክ እያጠናከርን መሄድ ይገባናል። ያለ ሴቶች ተሳትፎ የምንለው እንደሆነ ለማለት ብቻ ሳይሆን ግማሽ የሆነ የሆነ የህብረተሰብ ክፍል በዚህ ሂደት ውስጥ ሳያሳትፉ ሙሉ የሆነ ለውጥ ማምጣት ይቻላል ብሎ መደምደም ያስቸግራል። ስለዚህ ይህንን የሚቀይሩ ስራዎች አሁንም ተጠናክረው መሰራት አለባቸው ብዬ ያምናለሁ። ግማሽ የህብረተሰብ አካል ብቻ ሳይሆን እንዳውም አሁን የሴቶች ቁጥር ከፍተኛ ነው። በመላው ዓለም ነው የሴቶች ቁጥር የጨመረ የወንዶች ቁጥር የቀነሰ ያለበት ሁኔታ ነው እና አንዱም ዲቤት እንዳውም እኛ ከፍተኛ አመራሮችን ማጆሪቲውን መያዝ አለብን ልካ ወንዶች ሰያዙት እንደነበረው የሚል ሀሳብ በፌሚኒስቶች በኩል እየተገፋ ነው። ብዙ ድጋፎችም ያሉ የስራ አስፈጻሚ ጉዳይ ሴቶችን ላቅ ያለ ተስተዋጽኦ አንስተዋል። አሁን በተካሄደው በሀዋሳው 11ኛ ኢህአዴግ ጉባኤ እንደዚሁ እርሶ ለኢህአዴግ ስራ አስፈጻሚ ኮሚቴ አባልነት ደርሰዋል። ማለት ከተማሪዎች ፕሬዚደንትነት ምክትል ከንቲባነት፣ ከዚህ በኋላ የስራ አስፈጻሚ ቦታ ምናልባትም ወደ ዋና ከንቲባነት ቦታ ልስቀምጣቸው ይችላል ብለው የሚያስባሉ የለም። ከዛም አልፎ የሚኒስትር ዴታ ወይም ሚኒስትር ነት ማዕረግ ሊኖራቸው ይገባል ብለው ከሴቶች አስተዋጽኦ ብቻ ሳይሆን ከእርስዎ ብቃት አኳያ ያንን የሚያነሱ አሉ። በጣም በጎ ተመኞች ደግሞ አልፎ ተርፈው ምናልባትም የመጀመሪያ ኢትዮጵያ የሴት ጠቅላይ ሚኒስትር ይሆናሉ ብለው የሚያልሙሎት አሉ። የእርስዎን ህልም እና ከዚህ ስ ወዴት ነው ወይዘሮ ዳግማዊት ሞገስ ከምክትል ከንቲባነት የሚቀጥሉት አስር ዓመታት ውስጥ የትኛው የእርከን ደረጃ ላይ ህዝባቸውን፣ አገራቸውን ለማገልገል እናያለን ብለን ማሰብ እንችላለን? እንግዲህ ለኔም ከኔም ጋር ላሉ የትግል አጋሮች ከዚህ ሌላ ብዙ ህይወት አለን ብለን መውሰድ አንችልም። ማገልገል ክብር ነው። በተለይም ትልቅ ህዝብ ማገልገል ደግሞ መታደል ነው። ትልቅ እድል ነው ያገኘ ነውና ህዝቡ በሚፈልገው ደረጃ ያለኝን አቅም በሙሉ ለህዝብ ጥቅም አውሎ የህዝባችን ህይወት እንዲቀየር ከማድረግ አንጻር ወደኋላ የምለው ነገር አይኖረኝም። በየትኛውም መስክ በሚሰጠኝ ኃላፊነት ተቀብዬ ለማገልገል ዝግጁ ነኝ። እንደተባለው በጎ ተመኞች አሉ፣ እስከ ላይኛው ጫፍ የሚያስቡ እሱ እንግዲህ መንገድና ህይወታችን ሂደታችን ይወስነዋል። ኃላፊነቱን በየትኛው መልኩ ወስዶ ለመስራት ግን ሌላ የህይወት ምርጫም ስለሌለም የሚገባውበት ስለሆነ የሚመጣውን ተቀብሎ ለማገልገል ዝግጅ ነኝ ብዬ ነው ማነሳ ሂደትን ነገር አንስተዋል። ለውጥ የሂደት አካል ነው። አሁን አገሪቱ ለውጥ ላይ ነው የምትገኘው። ዶክተር አብይ አህመድ አስተዳደር የበርካታ ኢትዮጵያውያኖችን በሀገር ውስጥም ሆነ በውጭ የሚኖሩ ኢትዮጵያነት ወደ ኢትዮጵያዎች ልብ ውስጥ ትልቅ ተስፋ ዘርተዋል። ሁሉም የሀገር ባለቤትነት ስሜት እንዲያድርባቸው ማድረግ ችለዋል። በስራ አጋጣሚ ጠቅላይ ሚኒስትሩን ቀረብ ብሎ ለማየት ድል ከገጠማቸው ሰዎች አንዱ እርሶ ሆኖት ከዛ ባሻገርም የለውጡ ሂደት እንዴት ይመለከቱታል ለውጥ ኢትዮጵያ ለሚያስፈልጋት ለምንድን ነው ከዚህስ የት ለመድረስ ነው ለውጥ የሚያስፈልገን የህዝባችንን ህይወት ለመቀየር ወደ ቀደም ገናንናቷ የምትመለስ አገር ለመገንባት ለውጥ ያስፈልገናል ከአለም አጠቃላይ እንቅስቃሴ የተነጥለን የምንታይ አይደለንም ስለዚህ በጣም እየፈጠነ ካለው አለማዊ እንቅስቃሴ ጋር ተያይዞ እኛም ራሳችንን ቀይረን ህዝባችን አሁን ላይ የሚፈልገውን አይነት አመራር መስጠት የግድ ይለናል። ህዝባችን ብቻ ሳይሆን የአፍሪካ ቀንድ ሀገራትም ጭምር ያለንበት ጂኦ ፖለቲክስ ብዙ ጉዳዮች አሉ። አጠቃላይ ዓለማችን የሄደችበት ያለው እንቅስቃሴ ጋር አያይዘንና ያንን ማዕከል ያደረገ ያንን ታሳቢ ያደረገ እነዛ ታሳቢዎቹ ደግሞ በአለም አቀፍ ደረጃ ያለውን እያሰብን ስንሰራ ደግሞ በሀገራችን ተጨባጭ ሁኔታ እየሰራንና እየፈጸምን ለውጡን ማምጣት የተጀመረውን ለውጥ ደግሞ ማስቀጠል የምርጫ ጉዳይ ሳይሆን የህልውና ጉዳይ ነው። ስለዚህ በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ መሪነት በመሪ ድርጅቱ ኢህአዴግ የተጀመረው ለውጥ ተጠናክሮ የማህበረሰቡም ሆኖ ህዝቡን የሚለውጥና የሚቀይር ህይወቱን የሚቀይርለት የሚገባውን ህይወት መኖር ያለበትን ህይወት መኖር የሚያስችለውን ደረጃ ለማድረስ በዚህ መንገድ መሄድ የግድ ነው ብዬ ነው እኔ የማምነው። እዚህ አጋጣሚ በተለይም በአውስትራሊያ ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንደዚሁም በመላው ዓለም ላሉ ኢትዮጵያውያን ወገኖች መልእክቶ ምን ይሆናል? እንደ አዲስ አበባ ምክትል ከንቲባነት? እሺ፣ እንደ አዲስ አበባ ምክትል ከንቲባነት እንግዲህ አዲስ አበባ የሁላችንም ቤት ነች። አዲስ አበባ የጋራ ቤታችን እንደዚሁም በተለይ ከሀገር ውጭ ያሉ ኢትዮጵያውያን ደግሞ በየትኛውም የሀገራችን ክፍል ቢኖሩ መግቢያቸው አዲስ አበባ ናት። ስለዚህ እነሱን በመጡበት ሰዓት ቤታቸው ስለሆነ ተቀብለን ለማስተናገድ የተለያዩ ጥያቄዎች ያሏቸው በሀገራቸው መዋዕለ ንዋያቸውን አፍስሰው ያላቸውን ተሞክሮ ልምድ ባላቸው አጋጣሚ አጭር ጊዜም ቢሆን ሰጥተው ለዜጎቻቸው ለማስተላለፍ ከቴክኖሎጂ ሽግግር አንጻር ለሀገራችን ቢሆን ብለው የሚመኙትን ተቀብለን ለማስተናገድ ከነሱ ጋር በጋራ ለመስራት በተለያዩ የልማት እንቅስቃሴዎች ውስጥ በሀገራቸው፣ በቤታቸው፣ በአዲስ አበባ አሻራቸውን እንዲያሳርፉ ልባቸው ወደ ሀገር ቤት ማሰብ የጀመረው ብዙ ኢትዮጵያውያን እንዳሉ በዓለም ዙሪያ እናምናለን። በዚህ ወቅት አሁንም ወደ ሀገራቸው መጥተው የድርሻቸውን እንዲወጡ። እንደ አዲስ አበባ ከተማ አስተዳደር ጥሬን ማስተላለፍ ፈልጋለሁ። ቤታችሁ ነው፣ በማንኛውም ጊዜ ተቀብለን እናስተናግዳችኋለን የሚል። ዳግማዊት ሞገስ የአዲስ አበባ ከተማ አስተዳደር ምክትል ከንቲባ፣ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Hear more stories in your language by visiting sbs.com.au.